ሰላም ጤና ይስጥልን። የጌታ ጸጋና ሰላም ይብዛላችሁ እያለን ልባዊ ሰላምታችን እናቀርባለን። ይህ በየሳምንቱ ወደ እናንተ እየተዘጋጀ የሚቀርብላችሁ የመጽሐፍ ቅዱስ ጥናትና ውይይት ክፍለ ጊዜያችን ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በጌታ ፍቅር ሁላችሁንም እናድማችኋለን። በማስቀደም በዚህ ስፍራ በዚህ ጥናትና ውይይት ክፍለ ጊዜ ላይ ለመሳተፍ የተገኙ ወገኖችን አስተዋውቃችኋለሁ። ከኔ በስተግራ በኩል ወንድሜ ዘላለም አንበርበር እንዲሁም ወንድሜ ሊቆዩ መኖር ይገኛሉ። ከኔ በስተቀኝ በኩል ደግሞ እህቴ የምስራች ዮሴፍ ትገኛለች። ሁላችሁንም እንኳን ደህና መጣችሁ ለማለት ወዳለውኝ። የጥናቱንና የውይይቱን ክፍለ ጊዜ ደግሞ በመምራት አብሬያችሁ የምቆየው ቴዎድሮስ ወርቁ እባላለሁ። በማስቀደም ጸሎት እናደርግና ቀጥታ ወደ ውይይታችን የምንገባ ይሆናል። ከእህታችን የምስራች ጋር ጸሎት እናደርጋለን። በሰማይ ዙፋን ላይ ከፍ ብለህና ነግሰህ የምትኖር አባታችን አምላካችንና መድኃኒታችን ስለዚህ ሰዓት እጅግ አድርገን እናመሰግናለን። ውድ አባት ሆይ ዛሬም ቃልህን ስንከፍት ሳለ ልባችንን አንተ እንድትከፍት ማስተዋልን እንድትሰጠን ምሪት እንድትሰጠን በመንፈስ ቅዱስ ኃይል እንድትሞላን እንለምናሃለን። ውድ አባት ሆይ ከዚህ በፊት ካወቅንህ በላይ እንድናውቅህ እንድናስተውልህ፣ እንድንጠጋህ ደግሞ አንተን እንድንመስልህ ለልባችን በቃልህ አማካኝነት እንድትናገረን እንጠይቀሃለን። ጌታ ሆይ ባለም ዙሪያ ያሉ ይህም ፕሮግራም የሚከታተሉ ሁሉም በያሉበት ቦታ ያንተ ምሕረት ሸርነት ፍቅርና ይቅርታ እንዲበዛላቸው እንጠይቀሃለን። አንተም በማወቅ ደግሞ እለት እለት ማደግ እንዲችሉ እንድትረዳቸው እኛንም እንድትረዳን በመንግስትህ መገኘት የምንችልበትን ጸጋ ለሁላችን አብልጠህ እንሰጠን እንጠይቀሃለን። ይህን ስለምታደርግ ተመስገን በክቡር ልጅህ በኢየሱስ ስም። እንግዲህ ዛሬ የጥናታችን ዘጠነኛ ክፍል ይዘን የምንቀርብ ይሆናል እርሱ ደግሞ የኢየሩሳሌም ተቃርኖዎች ይላል። እንግዲህ ከዛሬ ጀምሮ ከዘጠነኛው ትምህርት ጀምሮ እስከ 13ተኛው የክርስቶስን የመጨረሻውን አገልግሎት የምንዳስስ ሲሆን የመጨረሻው ቀናት አገልግሎትና ከሳምንት ያልበለጠ ጊዜን ነው እንግዲህ እነዚህ ቀናቶች የቆዩትና። ስለዚህ እነዚህን ከሳምንት ያልበለጡ ቆይታዎች ክርስቶስ ምን ሲያደርግ አሳለፈ ወደ ኢየሩሳሌም ከገባ በኋላ የሚሉትን ሀሳቦች እየዳሰስን የምንቀጥል ይሆናል። የዛሬው ጥናታችን መታሰቢያ ጥቅስ የሚገኘው በማርቆስ መጽሐፍ ምዕራፍ 11 ቁጥር 15 ላይ ነው። እንደዚህ ይላል ለጸሎትም በቆማችሁ ጊዜ በሰማያት ያለው አባታችሁ ደግሞ ኃጢአታችሁን ይቅር እንዲላችሁ በማንም ላይ አንዳች ቢኖርባችሁ ይቅር በሉት የሚል ሀሳብ ነው ያለው። በጥናታችን መሀልኛው ክፍል ላይ በይበልጥ የምንዳስስ ይሆናል። ነገር ግን ትኩረታችንን አሁን በማርቆስ መጽሐፍ ምራፍ 11 ላይ እናደርጋለን። እንግዲህ በዚህ ስፍራ ላይ ከቁጥር 1 እስከ 11 ያለውን ሀሳብ በምናይበት ጊዜ ክርስቶስ በአህያ ውርንጭላ ላይ ሆኖ ወዴት የገባበትን ስፍራ ነው የምናገኘው ወደ ኢየሩሳሌም የሄደበትን ወይም ደግሞ የገባበትን ስፍራ ነው የምናገኘው። እና ከዚህ ሀሳብ ተነስተን ለውይይት የሚረዱንን ጥያቄዎች እናነሳለን። የመጀመሪያው ጥያቄ የሚሆነው ክርስቶስ በአህያ ውርንጭላ ላይ መቀመጥ ለምን አስፈለገው የሚለውን ሀሳብ እናነሳለን። ትርጉምስ ምንድን ነው የሚለውን እንመልሳለን። በዛው ሁለተኛ ደግሞ በአህያው ውርንጭላ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ህዝቡ የነበራቸው ምላሽ ምን ነበረ? ምን አይነት ምላሽን ሰጡ? የሚለውን እናያለን። ከዛው ጋር አያይዘን ደግሞ ህዝቡ ሲጠቀሙት የነበረው ቃል ነበር አለም ሆሳህና የሚል ቃል ሲጠቀሙ ነበርና ሆሳህና ሲሉ ምን ማለታቸው ነው የሚለውን እናያለን። በመጨረሻ ደግሞ ፈሪሳውያን ተደብቆ የነበረ የክርስቶስ ማንነት ወይም ደግሞ መሲህነት በይፋ ሲታወጅና ሲገለጥ ምላሻቸው ምን ነበር የሚሉት፣ ያያዥ ሀሳቦችን እናነሳለን። ሊቆዩ ለአንተ ጊዜውን ሰጠ። እሺ የእግዚአብሔር አምላካችን ስም የተመሰገነ ይሁን። እንግዲህ ያው ኢየሱስ ክርስቶስ በዚህ ምድር በነበረበት ጊዜ ይህን ወደ ኢየሩሳሌም የሄደበትን ጉዞ ስንመለከት ዘካርያስ ላይ አስቀድሞ በአህያ ውርንጫ ወደ ኢየሩሳሌም ከመግባቱ በፊት ትንቢት ተነግሮ ነበር። በዘካርያስ ምዕራፍ ዘጠኝ ቁጥር ዘጠኝ ላይ አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ አንቺ የኢየሩሳሌም ልጅ ሆይ እልል በይ እነሆ ንጉሥሽ ጻድቅና አዳኝ ነው። ትሁት ሆኖ ባህያ ባህያዪቱ ግልገል በውርንጫዪቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ቁጥር አስር ላይ ደግሞ ሰረገላውንም ከኤፍሬም ፈረሱንም ከኢየሩሳሌም አጠፋለሁ፣ የሰልፉንም ቀስ ትሰብራለሁ፣ ለአሕዛብ በሰላም ለአሕዛብም ሰላምን ይናገራል። ግዛቱም ከባህር ዳር እስከ ባህር ዳር ከወንዝም እስከ ምድር ዳርቻ ድረስ ይሆናል። እንግዲህ ባህያ ውርንጫ መቀመጡ ለምን አስፈለገው? የሚለው የተነገረው ትንቢት በትክክል እንዲፈጸም፣ ትንቢቱ ይፈጸም ዘንድ ባህያ ውርንጭላ ክርስቶስ መቀመጥ ነበረበት የሚለው እና ባህያየቱ ውርንጭላ መቀመጡስ ትርጉሙ ምንድን ነው? የሚለው ትርጉሙ እንግዲህ አህያ አሁን በእኛ ሀሳብ ስናስብ የተናቀ እንስሳ ነው። እንደዛ ምንቆጥረው ግን በጣም የሚገርመው ነገሥታት በዚያ ዘመን ኢየሱስ በነበረበት ዘመን ከዚያም በፊት የነበሩቱ ወደ ንግስና ሲመጡ በአህያ ውርንጫ አድርገው ነበር መንገሳቸው ይታወጅ ነበረው። ለምሳሌ የዳዊት ልጅ ሰለሞን ሲነግስም በአባቱ በቅሎ ነበር ያው፣ በቅሎም የአህያ ልጅ ነው። በአባቱ በቅሎ ነበር የተቀመጠው። አዶንያስ ለመንገስ ታላቅ ስለነበረ በራሱ ጊዜ ተነሳስቶ ነበር። የተወሰኑ ግብረ አበሮችን አንስቶ ሄዶ ነበር ግን ይሄ ሚስጥር ከተነገረው በኋላ ለዳዊት ለካህናቶቹ ነግሮ ልጄን በዚህ በበቅሎ አስቀምጣችሁ ነግሷል ብላችሁ ተናገሩ። እነዚህ በእንስሳ መቀመጣቸው ነገሥታት በጣም የሚያሳይ ነገር አለ። አንደኛ ትህትና፣ በህያ መቀመጡ ትህትና ቻይነትን፣ ሁለቴ ደግሞ ለህዝቡ አገልጋይ መሆናቸው፣ አገልጋይ ነው፣ የህዝብ አገልጋይ ነው። አገልጋይ መሆናቸውን ዝቅ ማለታቸውን የሚያሳይ ነበር። ኢየሱስም ልክ እንደዛ ነው። ኢየሱስም አገልግሎቱም በጀመረበት ጊዜ ስንመለከት ራሱን ዝቅ አድርጎ ክብሩን ትቶ ወደዚህ ምድር መጣ። የመጣው እኛን ለማገልገል ህዝቡ ለህዝቡ የሚያስፈልገውን ለመስጠት ያንን ትህትና ነበር። እንደውም ከመሪዎችም መሪ ትክክለኛ መሪ የሱስ ነው አይደለም? የሚመሰገን መሪ የሱስ ነው። ልክ እንደዛ አሁን በዓለማችን ላይ ወደ መሪነት ሲመጡ ጥይት የማይበሳው መኪና ነው አይደለም? ይዞት በእንስሳ ቢቀመጡ እንደዛ ትህትና ለህዝቡ ህዝብ ይሞት ይውደቅ ይራበው፣ ደንታ የላቸውም። የዛኔ የነበሩ ነገስታት ግን ያንን ምሳሌ በእንስሳ ሲቀመጡ ያንን ምሳሌ የሚያሳይ ነበር። ስለዚህ ትሕትናን የሚያሳይ ነበር ኢየሱስ ክርስቶስ። ከኢየሱስ ክርስቶስ የምናገኘው ኃላፊነትን መወጣት መሸከምን፣ ቻይነትን የሚያሳይ ነበር እና ይህንን ነው ከዚህ ውስጥ የምንማረው። ሌላው ደግሞ የህዝቡ ምላሽ በመጽሐፍ ቅዱሳችን ማቴዎስ ምዕራፍ 21 ላይ ህዝቡ ምን እንደመለሰ እዛ ላይ እናገኛለን። በጣም የሚገርም ታሪክ ነው። ከዚህ ውስጥ የምናየው ማቴዎስ ምዕራፍ 21 ቁጥር 10 እንዲህ ይላል። ቁጥር 10 እና 11 ላይ ወደ ኢየሩሳሌምን በገባ ጊዜ መላ ከተማው ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነቢዩ ኢየሱስ ነው አሉ። ተናወጠ፣ ከተማው ተናወጠ፣ ህዝቡም ተጨነቁ። በጣም የሚገርም ነው። ትልቅ ድንጋጤ ነው የሆነባቸው። ይህ ማን ነው? የሚል ጥያቄ መላ ከተማው ይህን ሲያስተጋባ እንመለከታለን። እና ከበዚህ በማርቆስ ምራፍ 11 ላይ ምራፍ 11 ማርቆስ ምራፍ 11 ቁጥር 8 ላይ ስለዚህ የተጠቀሰ ሀሳብ አለ። ብዙ ሰዎችም ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም ከዛፍ ቅጠሎች እየቆረጡ ያነጥፉ ነበር የሚቀድሙትም የሚከተሉትም ሆሳና በጌታ ስም የሚመጣ የተባረከ ነው፣ በጌታ ስም የምትመጣ የአባታችን የዳዊት መንግስት የተባረከች ናት፣ ሆሳና በአርያም እያሉ ይጮሁ ነበር ይላል። ይሄን ነበር ህዝቡ የእነዚህ በዛ ወቅት የነበረው ህዝብ ድንጋጤ ውስጥ ይጣላቸው። ምክንያቱም አልጠበቁማ የሱስ በዚህ አይነት እንደዚህ አንደኛ መጀመሪያ አካባቢ ስንመለከት ስናጠና አትናገሩ፣ አትግለጡ ሲል ነበር። አሁን በግልጽ እየመጣ ነው። በግልጽ እየመጣ ነው። ያንን ድንጋጤ ፈጥርባቸው። አይሁዶች ስንመለከት በሮም ግዛት በሮም ቅኝ ግዛት ስር ነበሩ። አሁን ደግሞ ግልጽ የሆነ ንግስና ሲመጣ ሌላም ጣጣ የሚያመጣ ነው። በእነሱም ላይ ራሱ ያንን ድንጋጤ የሚፈጥርባቸው ነበር እና ይህንን ነበር ሁሉም ሆሳና ያሉ። የዚህ ሆሳና የሚለው ትርጉሙ ራሱ አሁን አድነን፣ እግዚአብሔር ይክበር፣ ለእግዚአብሔር ክብር የሚገልጥ ነበር። እግዚአብሔርን ስም ከፍ ከፍ የሚያደርግ ነበር። ያ በመሆኑ እና ይህንን ሲናገሩ እንመለከታለን። የፈሪሳውያን ምላሽ ደግሞ ምን ነበር? ፈሪሳውያን በዚህን ጊዜ ይሄ ሲሆን ምላሻቸው ምን ነበር? በሉቃስ ምዕራፍ 19 ላይ ሀሳቡ ተገልጧል። ሉቃስ ምዕራፍ 19 ላይ ሉቃስ ምዕራፍ 19 ቁጥር 17 37 ይቅርታ፣ እንዲህ ይላል ወደ ደብረ ዘይትም ቁልቁለት ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራትን ሁሉ ስላዩ በታላቅ ድምፅ እግዚአብሔርን ሊያመሰግኑ ጀምሩ ጀምረው በጌታ ስም የሚመጣ ንጉሥ የተባረከ ነው፣ በሰማይ ሰላም በአርያም አሉ። ከህዝቡ መካከል ከፈሪሳውያንም አንዳንዱ መምህር ሆይ ደቀ መዛሙርት ገስጻቸው አሉ። ገስጻቸው፣ ደቀ መዛሙርት ገስጻቸው። ቁጥር አርባ መልሶም እላቸዋለሁ፣ እነዚህ ዝም ቢሉ ድንጋዮች ይጮኋሉ አላቸው። ጩኸታቸው በዝቷል፣ ገስጻቸው ደቀ መዛሙርት ዝም ማሰኛቸው እንዲህ መሆን የለበትም የሚል ነበር። ለምን ክርስቶስን የሚያከብር ንግስናን ይዞ ሲመጣ እሱን የሚያከብር እሱን ከፍ ከፍ የሚያደርግ እግዚአብሔርን ስም የከበረበት ወቅት ነበር። ከዛ ዝም አሰኛቸው። እነሱ ዝም ቢሉ ድንጋዮች ይጮኋሉ አላቸው። አንዳንድ ጊዜ ይህንን ድንጋዮች ይጮሃሉ የሚለው ራሱ እነዚህ የምናያቸው ድንጋዮች የሚጮሁ አድርገው የሚወስዱ ሰዎች አሉ። ግን አንደኛ ጴጥሮስ ምዕራፍ ሁለት ላይ አንደኛ ጴጥሮስ ምዕራፍ ሁለት ቁጥር አምስት ላይ እንዲህ ይላል፣ እናንተ ደግሞ እንደ ህያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስም ለእግዚአብሔር ደስ የሚያሰኘውን መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ስለዚህ እነዚህ ከኢየሱስ ጋር የቆዩ ከኢየሱስ ጋር አብረው የነበሩ ናቸው። ይሄን ያደረጉት እነሱ ዝም ቢሉ የማያውቁት ስለ ኢየሱስ ማንነት ያላወቁት ራሱ ይጮሃሉ፣ ክብሩን ይገልጣሉ የሚል ሀሳብ ነበር። የእግዚአብሔር ስለ ተመሰገደ እግዚአብሔር ባርክ። እንግዲህ ክርስቶስ በአህያይቱ ርንጭላ ላይ ተቀምጦ ትንቢት ይፈጸም ዘንድ፣ ራሱን በትህትና ለአገልግሎት ይሰጥ ዘንድ፣ ለመዳን ምክንያት ይሆን ዘንድ ወደ ኢየሩሳሌም የገባበትን ስፍራ ተመልክተናል። እንግዲህ ታሪኩን እንቀጥል። ታሪኩን ስንቀጥል ትኩረታችንን በማርቆስ መጽሐፍ ምዕራፍ 11 ከቁጥር 12 እስከ 26 ላይ እናደርጋለን። ሰፋ ያለ ክፍል ነው። ነገር ግን በዚህ ስፍራ ላይ ሁለት እውነቶች እናስሳለን። የመጀመሪያው እውነት እንግዲህ በማርቆስ መጽሐፍ ላይ አስተውላችሁ ከሆነ ብዙ ቦታዎች ላይ አሁን የኛው ሶስተኛው የአራተኛ ስፍራ ይሆናል። በታሪኮች መካከል የገቡ ሌሎች ታሪኮችን እናገኛለን እና በነዚህ በእነዚህ ምዕራፎች ውስጥ ወይም በእነዚህ ቁጥሮች ውስጥ ሁለት እውነቶች እናገኛለን። የመጀመሪያው ሁነት ክርስቶስ በለሷን የረገመባትን ስፍራ ነው የምናገኘው። ሁለተኛው እውነት ደግሞ መሀል ላይ ገብቶ የምናገኘው ክርስቶስ ቤተ መቅደሱ ምን ያደረገበት ያነጻበትን ስፍራ ነው የምናገኘው። እነዚህ ሁለት እውነቶች ተንተርሰን ጥያቄዎችን እናንሳ። የመጀመሪያው ጥያቄ የሚሆነው ከበለሷ መረገም ጋር ተያይዝ ይሆናል እና እንግዲህ መጽሐፍ ቅዱስ ሲነግረን ወቅቱ በለስ ፍሬ የሚሰጥበት ጊዜ አልነበረም። ነገር ግን ክርስቶስ ተርቦ ነበረ፣ ወደ በለሷም ሄደ። ከሄደ በኋላ ምን አጣባት? ፍሬ አጣባትና እና በለስ ፍሬ የሚሰጥበት ጊዜ ሳይሆን ፍሬ መስጠት ሳይጠበቅባት ነገር ግን ክርስቶስ ወደ በለሷ ሄዶ ለምን በለሷ መርገን አስፈለገው የሚለው እንደ መጀመሪያ ጥያቄ እናያለን። ይህ ደግሞ ከክርስቶስ ባህሪ አንጻር ስን ደግሞ ምንድነበረ ያልተለመደ ነው አለ ብዙ ጊዜ ክርስቶስ እንግዲህ ሲባርክ ብዙ ነገሮችን ሲያደርግ ነውእና እዚ ጋ ግን ሲረግም ነው የምናየው። ለምን ይህንን አደረገ የሚለው እንደ መጀመሪያ ጥያቄ እናያለን። ከዛው ጋር አያይዘን ደግሞ ደቀ መዛሙርቱ ምንድን ነው ሊያስተምራቸው የፈለገው ከዚህ ከበለስ ዛፍ ምንድን ነው ሊያስተምራቸው የፈለገው የሚለውን እናያለን። ወረድ ብለን ደግሞ ታሪኩን ስንቀጥል የቤተመቅደሱ መቅደሱ ምን መሆንበት የነጻበትን ስፍራ ነው የምናገኘው ና ከሱ ሁነት ጋር ደግሞ አያይዘን ሁለት ጥያቄዎችን እንሰንዝር። የመጀመሪያው ቤተ መቅደሱ የምን ስፍራ መሆን ነበረበት የሚለውን እናያለን። ነገር ግን ካህናቱ ወይም ደግሞ በዛ ጊዜ የክህነትን ስራ ይሰሩ የነበሩት እነማን ናቸው? ሰዱቃውያን ነበሩ። አለ ሰዱቃውያን ግን ለራሳቸው መክበሪያነት እንዴት ነበር የተጠቀሙት? ይህንን የሚለውን እናያለን። ከዚሁ ጋር አያይዘን ደግሞ ወደ ራሳችንን አምጣውና በዚህ ዘመንስ ለምእመናን ለአገልጋዮች፣ እንዲሁም ለቤተ ክርስቲያን መሪዎች ይህ ሁነት የቤተ መቅደሱ መንጻት ምን የሚያስተላልፈው ትምህርት አለ የሚለውን ትምህርት አያይዘን እንመልሳለን። ዘሌ ለአንተ ጊዜ ሰጠው። አመሰግናለሁ። እንግዲህ ሁለት ታሪኮችን ነው የምንዳስሰው። የመጀመሪያው የሚገኘው ማርቆስ ወንጌል ምዕራፍ 11 ከቁጥር 12 እስከ 14 ከዛም በኋላ አለፍ ብሎም ከ21 ጀምሮም ይመጣል። ነገር ግን እስከ 14 ያለውን ሀሳብ መጽሐፍ ቅዱስን ላንብበውና ከዛ በኋላ ጥያቄዎችን ለመመለስ ሞክራለሁ። እንደዚህ ይላል፣ በማግስቱም ከቢታንያ ሲወጡ ተራበ። ቅጠልም ያላት በለስ ከሩቅ አይቶ ምናልባት አንዳች ይገኝባት እንደሆነ ብሎ መጣ። ነገር ግን የበለስ ወራት አልነበረምና መጥቶ ከቅጠል በቀር ምንም አላገኘባትም። መልሶም ካሁን ጀምሮ ለዘላለም ማንም ከአንቺ ፍሬ አይብላ አላት። ደቀ መዛሙርቱም ሰሙ ይላል ልክ አሁን ሊቆዩ እንዳለው ጌታ ኢየሱስ ክርስቶስ በክብር ሆሳና እየተባለ ከገባ በኋላ ቁጥር 11 ላይ ምንድ ነው የሚለው? ኢየሱስም ወደ ኢየሩሳሌም ወደ መቅደስ ገባ። ዘወር ብሎም ሁሉን ከተመለከተ በኋላ አመሻሽ ላይ ወጣ ይላል። አመሻሽ ላይ ወደ ቢታንያ ተመልሷል። ዳግም ወደ ኢየሩሳሌም እየገባ ነው። ጌታ ኢየሱስ ክርስቶስ ዳግም ወደ ኢየሩሳሌም ሲገባ እንግዲህ ማታ ራት ሳይበላ አድሮ ሊሆን ይችላል። እንግዲህ ጌታ ኢየሱስ ክርስቶስ ስጋን የለበሰ ሰው ነው። ስለዚህ ማታ ላይ በላ ይችላል፣ ወይ ደግሞ ጠዋት ነው እንግዲህ ቁርሱንም ሳይበላ ከቢታንያም ተነስቶ ሊሆን ይችላል፣ አናውቅም። ነገር ግን ጌታ ኢየሱስ ክርስቶስ ተራበ ይላል። ሰው ነውና ተራበ። ተርቦ በመንገድ እየሄዱ እያለ ከቢታንያ እንደወጣ ይሆን ኢየሩሳሌም እየገባ እያለ አናቅም፣ ብቻ ከቢታንያ ወጥቶ እየሄደ እያለ በመንገድ ዳር አንዲትን በለስ አየ። ሌሎች በለሶች ይኑሩ አይኑሩ አልተገለጠም። ምናልባት ሌሎች ቢኖሩ እሷን አይቶ ከአጣባት ወደ ሌሎች ሊሄድ ይችል ነበር፣ አይታወቅም። ነገር ግን አያትና ሊኖርባት ይችላል ብሎ ወደ እሷ ሄደ እና ሲሄድ፣ ግን ፍሬ አልነበረባት። ቅጠል ስላበበች ይሆናል ምናልባት ጌታ ኢየሱስ ክርስቶስ ኤክስፔክት አድርጎ ወደዛች በለስ ሄደው፣ አይ ቅጠል ስላለባት ፍሬ ላገኝባት እችላለሁ ብሎ ሊሆን ይችላል ሄደው። ነገር ግን ሲሄድ ግን አጣባት እና ጌታ ኢየሱስ ክርስቶስ እቺን በለስ ረገማት። አንደኛ በለሷ እንደ ሰው ኃላፊነት ያለባት አይደለችም። ሁለተኛም ታፈራ ዘንድ ወቅቱም አልነበረም ለዝች በለስ እና አሁን በምን አግባብ ነው ጌታ ኢየሱስ ክርስቶስ እንግዲህ ከዚህ በፊት አድርጎም የማያውቀውን ወንጌላት ውስጥ ብዙ ድንቅና ታምራትን ሰርተዋል። የመርገም ድንቅና ታምራት የተሰራባት ብቸኛው በለስ ናት። ከዚህ በፊት በብሉይ ኪዳን ብዙ እርግማን ሀፕን አድርጓል። ለምጻሙን ሲባሉ ለምጻሙ ነዋል። እነ ጳውሎስም አይነ ስውር አድርገዋል ረግመው። እቺን በለስ ግን ጌታ ኢየሱስ ክርስቶስ አየና ፍሬ ሲያጣባት ረገማት። በዚህ ዙሪያ በጣም ብዙ ክርክሮችና መላምቶች ሊሰጡ ይችላሉ። ጌታ ኢየሱስ ክርስቶስ ግን ሊያስተምር የፈለገው ነገር እዚህ ላይ ግን የተግባር ትምህርት ነው። በለስና ወይን በመጽሐፍ ቅዱስ ሙሉ፣ በተለይ በነቢያት ኢሳይያስ ላይ፣ ሆሴ ላይ፣ ኤርሚያስ ላይ በለስና ወይን ተነገረ ማለት እስራኤል ፍሬ አልባ መሆኑን ለመግለጽ ነቢያቶች የሚጠቀሙበት ነው። በቃ ለወዳጄ ኢሳያስ ላይ የወይን ስፍራ ነበረው ይላል አይደለ፣ ኮተኮተ፣ ነገር ግን ቆምጣጣ አፈራ ይላል። ኤርሚያስ ላይ ምዕራፍ 24 ላይ ሄደህ ስታይ ኤርሚያስ ወይ አየኸው ያ ይለዋል። አዎ የበለስ በአንድ የሚጣፍጥ በአንድ የሚመራ ይቻለው፣ በቃ የማይጣፍጠው እስራኤል ነው እያለ ይነግረዋል። ሆሴ ላይ መጥቶ እንደ ቡቅ ይሄ እንደ ቃርሚያ ተለቅሞ እንዳለቀ እንደ ቃርሚያ ሆኛለሁ ብሎ ስለ እስራኤሎች ይናገራል። ስለዚህ ሁለት ትምህርቶችን በዋናነት እዚህ ላይ እንመለከታለን። አንደኛ ፍሬ አልባነት፣ እስራኤሎች በተለይ መሪዎች ፍሬ አልባ ነበሩ፣ ከእግዚአብሔር የሚጠብቅባቸውን ነገር የሚፈጽሙ አልነበሩም። መጽሐፍ ቅዱስ ውስጥ በቃ ትንቢታትን ከፍተህ ብድግ ብለህ ልክ በለስና ወይን ካየህ በቃ ስለ እስራኤሎች መንፈሳዊ ፍሬ እያወራ ነው። አለመታዘዝን እየተናገረ ነው ሌላኛው ፍርድ ነው ረገማት እግዚአብሔር አምላክ ከዚህ ይጠብቀን ፍሬ ካለማፍራት ምክንያቱም ለዚህ ነው አሁን ወረድ ብለን ሀሳብ የምንሰጥባቸው ታሪኮች አሉ ስለ ወይን ስፍራው ደግሞ እንደገና ያነሳል ስለዚህ መንፈሳዊ ፍሬ ባለመኖሩ ምክንያት ተረግመዋል ለኢየሩሳ ለሐዋርያቶቹ ይሄ ምን ያስተምራቸዋል? አሁን ክርክራችን ቅድም እንዳለው የአትክልት የመረገም ጉዳይ አይደለም። በዘመናት መካከል ጌታ ኢየሱስ ክርስቶስ ወይም እግዚአብሔር በነቢያ ሲናገር የነበረውን አሁን የተግባር ትምህርት ላይ ያሳየው በቃ ኦብጀክት ላይሰ ነው። ከአላፊዎቹ ከአሁን በኋላ እኮ ከዛ በኋላ እኮ ጌታ ኢየሱስ ክርስቶስ እኮ ስልጣኑን ከካህናት ከፈሪሳውያን፣ ከመሪዎቹ ወስዶ ለማ ሊሰጥ ነው ለሐዋርያቶቹ ሊሰጥ እኮ ነው። ትልቁ እኮ ትምህርታቸው ይሄ ነው። እነሱም አሁን የቤተ ክርስቲያን መሪ ሊሆኑ ነው። በአዲሱ ኪዳን ላይ ለሚቋቋም የእግዚአብሔር መንግስት ሊሾሙ ነው። ሲሾሙ ፍሬ ማፍራት እንዳለባቸው ያስረዳቸው ዘንድ ጌታ ኢየሱስ ክርስቶስ ይህንን ነገር አሳይቷቸዋል። ስለዚህ ጥያቄውን አይቲንክ ይህኛውን የመለስን ይመስለኛል። ወደሚቀጥለው ሀሳብ ደግሞ ስንሄድ እንግዲህ ጌታ ኢየሱስ ክርስቶስ ወደ ቤተ መቅደስ ሲገባ ይህን ሀሳብ የምናገኘው ከቁጥር 15 ጀምሮ ነው። ወደ ኢየሩሳሌም መጡ። ወደ መቅደስም ገብቶ በመቅደስ የሚሸጡትና የሚገዙትን ያወጣ ጀመር። የገንዘብ ለዋጮች ነበሩበት ገበታዎች፣ የእርግብ ሻጮችም ወንበሮች ገለበጠ። እቃም ተሸክሞ ማንም በመቅደስ ሊያልፍ አልፈቀደም። አስተማራቸውም ቤቴል አሕዛብ ሁሉ የጸሎት ቤት ትባላለች ተብሎ የተጻፈ አይደለምን? እናንተ ግን የወንበዴዎች ዋሻ አደረጋችሁታል። እና ቤተ መቅደሱን አነጻ። ይሄ በቅርብ በነቀያፋ ና በናናንያ እና በነቀያፋ ካህናት በነበሩ ዘመን የተፈጠረ የተደረገ ድርጊት ነው። እነሱ ናቸው ይህንን ስርዓት የፈቀዱት ተብሎ አንዳንድ የታሪክ ጸሐፊዎች ይናገራሉ። ባይዘዌ ቤተ መቅደሱ የኢየሩሳሌምን 25 ፐርሰንት ይሸፍናል። አሁ ስፍራው ማለት ነው ሰፊ ነው። ይሄ አደባባዩ በጣም ሰፊ ነው እና በዛ ስፍራ ወደ እንትን ወደ ከዚህ በፊት መስዋዕት ሰዎች ሊያደርጉ ዘንድ ይዘው ሲመጡ ከሌላ ቦታ ገዝተው ይመጣሉ። እዛ ያለ ካህን ይመረምርና ንጹሕ መሆኑን ማለት ነው አይቶ ከዛ በኋላ ያስገባል። አሁን ግን ይሄንን ተጠቅመው ካህናቶቹ አውቀው ከአቅራቢያ ግዙ ማለት ጀመሩ። ምክንያቱም ከራሳቸው እንዲገዛ ከነሱ ከገዛሽ በጣም የተበላሸ ሚሆን አልተበላሸ ካሁኑ ይቀበለዋል ነው። ራሳቸው መርማሪ ናቸው፣ ራሳቸው ሻጭ ናቸው ነው። በዚህ ምክንያት ካህናቶቹ እጅግ በጣም ደስ በማይል በመጥፎ እንትን ውስጥ ገብተው ነበረ። ስለዚህ ጌታ ኢየሱስ ክርስቶስ ይህንን ስርዓት እርግቦች ይሸጣሉ፣ ባይዘዌ ድሃዎች ማለት ነው ከውጭ ሲገዙ በትንሽ ብር ገዝተው አምጥተው መስዋዕት ያደረጉ ነበረ። አሁን ግን ከውጭ ያመጧቸው እንከን አለባቸው ብሎ ስለሚያባሩ ከውስጥ መግዛት ነው። ከውስጥ ግን ብሩ ውድ ነው። ቁጭ ብሎ ንስሐ ሳይገባ ብር ስላጣ ቁጭ ይላል። እጅግ በጣም መጥፎ ስርዓት ሲደረግበት የነበረ ስፍራ ነው። ጌታ ኢየሱስ ክርስቶስ ግን ይህን መታገዝ አቃ ስላልቻለ በቃ ሲያባራቸው ሲያስወጣቸው እንመለከታለን። ቤቴ የጸሎት ቤት የእግዚአብሔር ያ ቤት ንስሐ የሚገቡ ሰዎች የሚጮሁበት እንጂ ነጋዴዎች የሚጮሁበት ስፍራ መሆን አልነበረበትም። ወደ ሰማይ የሚደረግ አምልኮ የሚከናወንበት እንጂ ክርክር የሚደረግበት ነጋዴ ወንበዴ የሚፈነጭበት አይደለም። ሰው ንስሐ ገብቶ አንድ ኃጢአተኛ ንስሐ ገብቶ ነፃ የሚወጣበት እንጂ ወንበዴ ባይዘቡ ወንበዴ ነፃነቱ የሚያገኘው ዋሻ ውስጥ ነው ተደብቆ ይሄ ኃጢአተኞች የሚደበቁበት ስፍራ ነጻነታቸውን የሚያገኙበት ነበር። ነገር ግን ደዛ ሳይሆን ቀረ። ምን ዛሬ መሪዎች፣ አገልጋዮች ምን ትምህርት ይሰጣል? ባጭሩ የእግዚአብሔርን ቤት አንደኛ ለግል አላማ እንዳንጠቀም እግዚአብሔር ይርዳን። የክርክር ቤት እንዳናረገው፣ የጩኸት ቤት እንዳናደርገው እግዚአብሔር በጸጋው ያግዘን። መሪዎችን በጣም ልንጠነቀቅ ይገባል። ያቺ በለስ እንደተረገመች እርግማን ከፊት ለፊት ነው ከማናችንም ፍሬ አልባነት በተለይ እንደነዚህ አይነት ነገሮች ሊያጋጥሙ ይችላሉና እየተጠነቀቅን በእግዚአብሔር ቤት በስርዓት እግዚአብሔር እንደሚፈልገው ገብተን መውጣት እንድንችል እግዚአብሔር በጸጋው ይርዳል። እግዚአብሔር ባርከ። ከሰዓት አንጻር ወደሚቀጥለው አሳብ ሀሳብ ቀጥታ እንሂድ። እንግዲህ ትኩረታችንን በማርቆስ መጽሐፍ ምዕራፍ 11 ከቁጥር 27 እስከ 33 ላይ እናደርግና ከአንድ ቀን በኋላ የሆነ ሁነት ደግሞ እናያለን። እንግዲህ ክርስቶስ ቤተ መቅደሱን ካነጻ ከአንድ ቀን በኋላ ፈሪሳውያን ወደ እሱ ቀረቡና፣ ይህንን ያደረግከው በምን ስልጣን ነው? ቤተ መቅደሱ እንድታነጻ ይሄ ንግዳችንን የእኛ የሆነውን ነገር ሁሉ እንድትገለባበት፣ አዲስ መመሪያ፣ አዲስ ህግ እንድታወጣ ማን ነው የፈቀደልህ? በሚል ሀሳብ ክርስቶስን ሲያደርጉት እናያለን፣ ሲገዳደሩት እናያለን። እና ጥያቄዎች እናንሳ። ከዚህ ሁኔታ አንጻር አላማቸው ምን ነበር የሚለው እንደ መጀመሪያ እናያለን። ከዛ ደግሞ ክርስቶስ ምን ምላሽ ሰጣቸው ለዚህ ክርክር አዘል ውይይታቸው። በመጨረሻ ደግሞ የምናነሳው የፈሪሳውያን ወይም ደግሞ የሃይማኖት መሪዎቹ በክርስቶስ ላይ የነበራቸው የጠጠረ የልብ ድንዳኔ ለእኛ ምን ትምህርት ይሰጠናል? የሚሉትን ተያያዥ ሀሳቦች እናነሳለን። ምስር ላንች ጊዜውን ሰጣ እግዚአብሔርን እጅግ አድርገን እናመሰግነዋለን እንግዲህ ታሪክ ታሪክን ይደግማል አይደለም ለዛ ነው መጽሐፍ ቅዱስ ተጽፎ የተሰጠን ምክንያቱም ልክ አንድ ዛፍ የሚያፈራው ፍሬ እሱም ፍሬ ብትለቅሙትም ሌላም ሲያፈራ ተመሳሳይ ነው የሚያፈራ ለዛም ነው ጥንቃቄ እንድናደርግ ህይወታችን ጌታ ኢየሱስ ክርስቶስን እንዲመስል ፍሬያማ እንድንሆን ስለሚፈልግም ነው ይሄንን ቃሉን ለሁላችን እንዲደርስ ያደረገውና እግዚአብሔርን ከልብ አመሰግነዋለሁ። መመሪያ ስለሰጠን ምንመራበትን አደለም። ስለዚህ በምን አይነት መንገድ እንሄድ፣ እንዴት እናድርግ፣ ጌታ የሱስ ማን ነው? ምንድን ነው ከኛ የሚጠበቀው የሚለውን ነገር እንድናውቅ እንዲረዳን እግዚአብሔር ቃሉን ስለላከልን እግዚአብሔር እናመሰግናለን። እንግዲህ ወደዚህኛው ክፍል ስንመጣ እውነት ነው እነዚህ ሽማግሌዎች መጽሐፍት፣ ካህናት ተሰበሰቡና ጌታ ኢየሱስን ጠየቁት። እና የጠየቁበት ምክንያት ምንድን ነው? ለማጥመድ እንደሆነ መጽሐፍ ቅዱስ ይናገራል። ከዚህ በፊትም በነበሩት ጥናቶቻችን ስንመለከት ለማጥመድ ነው ይጠይቁት የነበረው። ጥያቄ ጠየቁ ማለት ማጥመጃ መንገድ ነው ለነሱ፣ አይደለም ጥያቄ ጠይቆ አንድ ተማሪ ከመምህሩ ለመማር ጥያቄ እንደሚጠይቅ አይነት አይደሉም። ነገር ግን ጌታ ኢየሱስ ክርስቶስ ወደማይሆን ነገር ሄዶ ከዛ በኋላ ጌታ ያሰበው አላማ እንዳይፈጸም ሰይጣን እየተጠቀምባቸው ያለበት መንገድ እንደሆነ እናያለንና፣ በዚህ ክፍልም እናንበባው እስኬ፣ ቁጥር 27 ላይ እንደዚህ ይላል። ደግሞም ወደ ኢየሩሳሌም መጡ። እርሱም በመቅደስ ሲመላለስ፣ የካህናት አለቆች እና ጻፎች ሽማግሌዎችም ወደ እርሱ መጥተው እነዚህም በምን ስልጣን ታደርጋለህ ወይስ እነዚህን ለማድረግ ይህን ስልጣን የሰጠህ ይህን ስልጣን ማን ሰጠህ አሉት ይህን ጥያቄ ሲጠይቁት ጌታ እንደዚህ ብሎ ነበረ የመለሰላቸው የሱስም እኔም አንዲት ነገር እጠይቃችኋለሁ እናንተም መልሱልኝ እኔም በምን ስልጣን እነዚህን እንዳደርግ እነግራችኋለሁ የእኔን ጥያቄ ከመለሳችሁ ነው እኔ መመለስላችሁ ነው የዮሐንስ ጥምቀት ከሰማይ ነበረችን ወይስ ከሰው መልሱልኝ አላቸው እርስ በእርሳቸውም ሲነጋገሩ ከሰማይ ነው ብንል እንግዲያስ ስለምን አላመናችሁበትም ይለናል። ነገር ግን ከሰው ነው እንበልን አሉ። ሁሉ ዮሐንስም በእውነት እንደ ነብይ ያዩት ነበርና ሕዝቡን ፈሩ። ለኢየሱስም መልሰው አናውቅም አሉት። ኢየሱስም እኔም በምን ስልጣን እነዚህን እንዳደርግ አልነግራችሁም አላቸው። እግዚአብሔር ይመስገን። የሚገርመው ጌታ ኢየሱስ ክርስቶስ ማን እንደሆነ አለማወቃቸው ነው። በጣም ያሳዝናል። እነሷም በእነሱ ቤት ጥበበኛ ነን ብለው ነው የሚያስቡት። ምክንያቱም መጽሐፍን ስለሚያገላብጡ መጽሐፍን ይመረምራሉ፣ ብዙ ጊዜ መጽሐፍት ይመረምራሉ። ነገር ግን ጌታ የሱስ እራሱ ሲነግራቸው ምን ብሏቸዋል? መጽሐፍትን ትመረምራላችሁ መጽሐፍ ስለ እኔ ይናገራሉ፣ እናንተ ግን እኔን ለመቀበል ፈቃደኛ አይደላችሁ። እና እዚህም ክፍል ላይ እንግዲህ ለማጥመድ ነው ይሄንን የጠየቁት ጥያቄውን ሲያቀርቡ፣ ጌታ ግን በምን መለሰላቸው? በጥያቄ ጥያቄን በጥያቄ ከዛ ምን አሉ፣ ሾህም በሾህ እንደሚባለው ማለት ነው። እና ጥያቄን በጥያቄ ሲመልስላቸው እነሱ እንግዲህ እውነት ትክክለኛ ትምህርት ፈልገው ቢሆን እውነተኛ መዝ ፈልገው ቢሆን ትክክለኛውን ነገር ይናገሩ ነበር። ምክንያቱም መጥምቁ ዮሐንስ ከሰማይ የተላከ እንደሆነ ምንም ጥያቄ የለውም። በሕይወቱ የመሰከረ ሰው እንደነበረ ማንም ይመሰክርለታል። ነገር ግን ከሰማይ ነው ካልን ለምን አላመናችሁበትም? እውነት ነው። አላመኑበትም እኮ በሱም ግን ደግሞ ብዙ ህዝብ ተከትሎታል እና ውሸታም እናንተ ናችሁ ውሸታሞች። እሱ መግ ተቀብሏል። በሰው ዘንድ ተቀባይነትን ከማጣት በክርስቶስ ዘንድ ተቀባይነትን ማጣትን መረጡት። በጣም ያሳዝናል። እና ይሄ የካህናቱ ልበደንዳንነት ለእግዚአብሔር ቃል ቃል ለሆነው ለክርስቶስ ኢየሱስ ልባቸው የተከፈተ አልነበር። የራሳቸውን ይሄ የስጋ ፍላጎታቸውን ነው ማሟላት የሚፈልጉት። መንፈሳዊነት አልነበራቸውም፣ ስጋዊነት ብቻ ነው የነበራቸው። እንግዲህ በቀድሙም ስንመለከት ይሸጣሉ፣ ይለውጣሉ። ለምደም ይሸጡት የሚለውጡት እነሱ የተጠሩት ለመሸጥ ለመለወጥ ነው እንዴ? አይደለም።